ምሽቱ ዘገባችን ጤና ይሆናል። አዘጋጅና አቅራቢው ሰለሞን አባተ ነው። የአፍሪካ የጤና አውታር ይቀጥላል። ጤና ይስጥልን፣ ክቡራትና ክቡራን አድማጮች፣ በጤና ሰነበታችሁ። ከቪኦኤ አፍሪካ የጤና አውታር ለዛሬ ጥቂት ጤና ነክ ዘገባዎችን፣ ጥቂት ምክር አዘል ሐሳቦችን፣ ጥቂት ደግሞ ጥሬ መረጃዎችን ሰንቄላችኋለሁ። በቅድሚያ ዜና መሰል መልእክቶችን ላካፍላችሁ። አዳነች ቀደም ስትል በአፍሪቃ ነክ ርዕሶቿ ካነሳችው የሂውማን ፓፒዮማ ቫይረስ ጉዳይ ብዙ ሳንርቅ የክትባቱ አካሄድ ዩናይትድ ስቴትስ ውስጥ ምን እንደሚመስል የሚጠቁም ሪፖርት መውጣቱን ልንገራችሁ። በዚህ ሪፖርት መሠረት ታዲያ ለማህፀን አፍ ወይም አንገት ካንሰር ከሚያጋልጠው ኤችፒቪ በሚል ምህጻር ከሚጠራው ቫይረስ መከላከያ የሚሆን ክትባት የወሰዱ ዕድሜያቸው በአስራዎቹ ውስጥ የሚገኝ አሜሪካውያን ልጃገረዶች ከአጠቃላዩ ግማሹ ብቻ መሆናቸው ታውቋል። ለነገሩ ክትባቱ ለልጃገረዶቹ ያስፈልጋቸዋል፣ አያስፈልጋቸውም የሚለው እሰጥ አገባም ገና በውል መቋጫ ያላገኘ፣ እንዲያውም የፖለቲካ መነጋገሪያና መከራከሪያ የሆነ አጀንዳም ነው። በአሜሪካ አሶሽየትድ ፕሬስ የጠቀሳቸው የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላቱ ሲዲሲ ዋና ዳይሬክተር ዶክተር ቶማስ ፍራይደን ግን ይህ ቁጥር በእጅጉ እንዳስከፋቸው ነው የሚናገሩት። የክትባቱ ሂደት እንዲህ አዝጋሚ መሆኑ አሳዝኗቸዋል። ከሦስቱ የኤችፒቪ ወይም ሂዩማን ፓፒዮማ ቫይረስ መከላከያ ክትባቶች ቢያንስ አንዱን የወሰዱት ልጃገረዶች ብዛት 54 ከመቶ ቢደርስም ሦስቱንም ክትባቶች ወስደው ሙሉ በሙሉ የተጠበቁ ሆነዋል የሚባሉት ግን አንድ ሦስተኛ የሚሆኑት ብቻ ናቸው። የኤችፒቪን ክትባት መውሰድ በልጃገረዶቹ ላይ አካላዊም ሆነ የባሕሪና የሥነ ምግባር ጫናና ጉዳት እንደሌለው ሲዲሲ ያረጋግጣል። ወሲባዊ ግንኙነት የሚያደርጉ ወይም ለዚህ ብቃት ያላቸው ሴቶችና ወንዶች ሁሉ በሕይወታቸው ቢያንስ አንድ ጊዜ ቢያንስ ለአንዱ አይነት ሁማን ፓፒዮማ ቫይረስ ይጋለጣሉ። ደግሞም በግልጽ ላይታይ ይችላል ሲዲሲ አክሎ ለልብ ቀዶ ሕክምና ህንድ ውስጥ ቢሆን የሚፈጅቦ 1583 ዶላር ነው። በአሜሪካ ግን በትንሹ 16385 ዶላር መቀፍቀፍ ይኖርበታል። ብሉምበርግ ነው ይህንን የዘገበው። ይቆዩኝ፣ በብር እንነጋገር የልብ ቀዶ ሕክምና ለማድረግ ህንድ ውስጥ ቢሆን የሚያስፈልጎ ወደ ሰላሳ ሺህ ብር ነው። የለም አሜሪካ ሄጄ መታከም ፈልጋለሁ ብለው ካሰቡ ግን ወደ ሁለት ሚሊዮን የኢትዮጵያ ብር ያዘጋጁ። ሩሲያውያን እንዲህ አይነቱን ነገር ሲነግሯቸው ቆይ ቆይ ጥርሶችን መደርደሪያ ላይ ሰቅዬ ልምጣ ይላሉ። ለማንኛውም አቅሞ እስከ ፈቀደ እባኮ የልቦውን ጤንነት ሙሉ በሙሉ ይጠብቁ። እስትንፋስ ዘርቶቦ ከተጸነሱ ጉዳዩን በምድር ላይ ፈጽመው እስኪሰናበቱ ለአፍታ እንኳ ሥራዋን የማታስተጓጉልና ሙሉ በሙሉ የምታከናውን አካሎ ልቦ ብቻ መሆኗን ልብ በሉ ወዳጄ። ልቦን ይጠብቁ፣ እርሷ የለችም እርሶም የሉም። አዲዮስ ቻው። የተባበሩት መንግሥታት ድርጅት የኤድስ መከላከያና መቆጣጠሪያ መርሃ ግብር አምባሳደር ተዋናይቱ ሻርሊስ ቴሮን ዛሬ ረፋዱ ላይ ከደቡብ አፍሪካ ፕሬዝደንት ጃከብ ዙማ ጋር በፕሪቶሪያ ቢሮቸው ተገናኝታ በመላ አፍሪቃ የተያዘውን ጸረ ኤድስ ዘመቻ እንደምትደግፍና እንደምታግዝ ቃል ገብታለች። ዓለም ከኤድስ ነፃ ወደ ሆነ ትውልድ ልትንደረደር ይገባታል ብላለች። ትውልደ ደቡብ አፍሪካዊቱ ቴሮን ደግሞም እንደ ዙማ ባለው ጠንካራ አመራር ይቻላል ስትል አከለች። አሶሽትድ ፕሬስ ነው ይህንን ወር የዘገበው። ከሰሐራ በስተደቡብ ባሉ የአፍሪቃ ሀገሮች በየዓመቱ ለሚያልቁ ሁለት መቶ ሺህ አራስ ሕፃናትና ዐሥር ሺህ የበኩር ልጃቸውን የሚወልዱ አዳዲስ እናቶች ሞት ሰበቡ ወባ ነው። ከዚያ በተጨማሪ ደግሞ ወባ ለጽንስ መቋረጥም ምክንያት እንደሚሆን ከወሊድ በፊት ወደሚያጋጥም የሞት አደጋም ለማፋጠን ያለው አጋጣሚ ብዙ ነው። ብዙ ሕፃናት ደግሞ ያለ ጊዜያቸው ቀድመው እንዲወለዱ ያደርጋል ወባ። ምንም እንኳ ለወባ የመጋለጥን ዕድል በቀላሉና ውድ ባልሆነ መንገድ ማጥበብና ማስቀረት ቢቻልም እነዚህን ቀላል መከላከያ ዘዴዎች ተግባራዊ ለማድረግ ብዙ መሰናክሎች ተስተውለዋል ትላለች የቪኦኤዋ ጄሲካ በርማን ባለፉት ሀያ ዓመታት ውስጥ ነፍሰ ጡር እናቶች መድኃኒት የተነከሩ አጎበሮችን በተከታታይና በነጻ እንዲያገኙ ዋጋቸው ቀላል የሆነ መከላከያ እንክብሎችና መድኃኒቶችም ያለማቋረጥ እንዲደርሳቸው ለማድረግ የዓለም የጤና ድርጅት ደብሊውኤችኦ ሲጥር ቆይቷል በብዙዎቹ ከሰሃራ በስተደቡብ ያሉ ሀገሮች ውስጥ ታዲያ ይህ ሁሉ ጉትጎታ እያለ የጤና ተቋማት ባሉ ባቸው አካባቢዎች እንኳ ከሚኖሩ ነፍሰ ጡር እናቶች ይህንን መከላከያ መድኃኒት የሚያገኙት 21 ከመቶ የሚሆኑት እንደሆነ ጥናቶች ያሳያሉ። እጅግ እጅግ አነስተኛ ቁጥር ነው። አጎበር ያገኙት ብዛት ደግሞ ገና አርባ ከመቶ አልደረሰም። የሊቨርፑሉ የሐሩር አውራጃ ሕክምና ትሮፒካል ሜዲሲን ትምህርት ቤት ወባና እርግዝና ግብረ ኃይል የምርምር አጋርነት መርሃ ግብር ሥራ አስኪያጇ ጀንሂል በእርሳቸው ስር የተካሄዱ ዘጠና ስምንት ጥናቶች ወባን የመከላከል እንቅፋቶች መኖራቸውን አሳይተውናል ይላሉ። የመንግስት ሚኒስቴር መስሪያ ቤቶችና የጤና ጥበቃ ባለስልጣናት ግልጽ የሆነ ፖሊሲና የስራ መመሪያና ደንብ አለማውጣታቸው ይህ ችግር እስከ ጤና ተቋማት እንደሚንጸባረቅ፣ የንጹሕ ውሃ መጥፋት፣ የመድኃኒት እጥረት፣ ተከታታይ በሆነው መከላከያ መድኃኒት አሰጣጥ ሂደት ላይ ያለው ውዥንብር ወይም ሂደቱን በአግባቡ አለመገንዘብ የመሳሰሉትን ይጠቃቅሳሉ። ሂል ችግሮች ከሚሯቸው መካከል በየትኛው የእርግዝና ደረጃ ላይ መድኃኒቶቹ መሰጠት እንዳለባቸው ምግብ ላልተመገበች ሴት ይሰጥ አይሰጥ ወይም በባዶ ሆዷ መድኃኒቱን መውሰድ ትቻል አትቻል የጤና ተቋም ወይም ባለሙያ ክትትል ያስፈልጋታል ወይ የመሳሰሉት ጉዳዮች። እናም አንዳንዶች እንቅፋቶች ግልጽ የሆነ መመሪያ ባለመኖሩ ምክንያት የተደነቀሩ ናቸው። ደብሉ ኤች ኦ እንደሚለው ጊዜያቸው የደረሰ ነፍሰ ጡሮች ይህንን ተከታታይነት ያለውን የወባ መከላከያ ሕክምና በቅድመ ወሊድ ክትትል ጊዜ በቋሚነት ሊያገኙት ይገባል። ይህ ደግሞ በእርግዝናቸው ወቅት ወደ አራት ጊዜ ሊሆን ይችላል። ለዛሬ የጤና ጊዜ አለቀ። በዚሁ ጉዳይ ላይ ቀጥላለሁ። የኢትዮጵያን ልምድና የአሁን አሰራርም አቅም በፈቀደ መጠን የባለሙያዎችና የሚመለከታቸውንም ኃላፊዎች ሐሳብ ይዤ መለሳለሁ። ለዛሬ በዚሁ ልሰናበቶ። ጤናውን ይጠብቁ። የራስዎንና የቤተሰቡን ንጽህና ይጠብቁ። የቤቶንና የአካባቢውን ጽዳት ይጠብቁ። አመጋገቦን ያስተካክሉ። ይንቀሳቀሱ። ጤናውን ይጠብቁ። ከቪኦኤ አፍሪካ የጤና አውታር ሰሎሞን አባተ ነኝ። ጤና ይስጥልኝ።